የአሜሪካ ድምጽ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ፣ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ የዛሬ የሰኞ ምሽት ዝግጅታችን አሁን ጀመረ። በታጣቂዎች የታገቱት የደባርቅ ዩኒቨርሲቲ ተማሪዎች አለመለቀቃቸው ተገለጸ። አብዛኛው ተማሪ በአንድ ቦታ ሂዷል። የተወሰነ ወደ አንድ ቦታ እኛም፣ ማለት አጥር በል ገለባ ነበር እሱ፣ መኪናው በድንገት ቆመ። እኛም ስንል ከዛ ያው ኦነግ ሸኔ የሚባሉ አካላት ናቸው። ቀደም ሲል የሰማችኋቸው ከእገታ እንዳመለጡ የገለጹ ተማሪዎች ለአሜሪካ ድምፅ የተናገሩትን ነው። ሙሉ ዝርዝሩን በአብይ ርዕስ ወደ እናንተ ይቀርባል። ሰኞ ሐምሌ አንድ 2016 ዓ ም ዜና አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል? አስማማየነው ነኝ። ምሽቱን የአሜሪካ ድምፅ ዝግጅት እየመራው ከእናንተ ጋር አመሻለሁ። ለዓለም ዜናዎቹ ስመኝሽ የቆየ ህዚ አብረኛለች። የስቱዲዮ ስርጭቱን የሚያቀናብርልን ደግሞ ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንም በዌብሳይታችንና በማህበራዊ ትስስር ገጾቻችን የተከታተላችሁ ከእኛ ጋር አብራችሁ ማምሸት ትችላላችሁ። በዌብሳይታችን አማሪክ ዶት ቪዮኒስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ተከታተሉን ትችላላችሁ። አሁን ካለሙ ተሰባሰቡ ዜናዎች ልብራችሁ፣ ስመኝሸቆይ ጠብቃችኋለች። በድጋሜ እንደምናመሻችሁ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል ኬንያውያን በተቃውሞ ሰልፍ ሕይወታቸውን ላጡ በተሰናዳ የመታሰቢያ ሙዚቃ ድግስ ላይ ታድመዋል። የኮንጎ ዲሞክራቲክ ሪፐብሊክ ወታደራዊ ፍርድ ቤት በ22 ሰዎች ላይ የሞት ፍርድ ፈረደ። እና እንግሊዝ የተበላሸውን የብሬግዚት ስምምነት ማሻሻል እንደምትችል አዲሱ ጠቅላይ ሚኒስትር አስታወቁ፣ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በኬንያ የታክስ ጭማሪ ያስከተለው ተቃውሞ የሀገሪቱ መሪ አወዛጋቢውን ረቂቅ አዋጅ እንዲሰርዙ ማድረጉን ተከትሎ በመቶዎች የሚቆጠሩ ኬንያውያን እሁድ ዕለት በዋና ከተማዋ ናይሮቢ የተካሄደውን የመታሰቢያ የሙዚቃ ድግስ ታድመዋል። በሀያዎቹ እድሜ ውስጥ ያሉ ኬንያውያን ወጣቶች የመሩት ሰላማዊ ሰልፍ ወደ ሁከት መቀየሩን ተከትሎ 39 ሰዎች ህይወታቸው ማለፉን የሰብአዊ መብት ተቋማት ተናግረዋል። አዋጁን እንዲሽሩ የተገደዱት የሀገሪቱ ፕሬዚዳንት ዊሊያም ሩቶም መንግስታቸው ወጪ እንደሚቀንስ ቃል ገብተዋል። በተቃውሞ ህይወታቸውን ያጡትን ሰዎች ለማሰብ የተሰናዳውን የሙዚቃ ዝግጅት ለመታደም እሁድ ለት ከቀ እነዚህ አንዱ የ29 ዓመቱ ቪክቶር ዋይታካ በዝግጅቱ ላይ የታደመው ውድቅ በተደረገው የታክስ ረቂቅ አዋጅ ዙሪያ በተነሳው ተቃውሞ ለሞቱት ጀግኖች ክብር ለመስጠት ነው ሲል ለአዣንስ ፍራንስ ፕሬስ ተናግሯል። ታዳሚዎቹ ባለፉት ሳምንታት ተቃዋሚዎች ያነሱት የነበረውን ጥያቄ በማስተጋባት ሩቶ መሄድ አለባቸው በማለት ድምፃቸውን ሲያሰሙ ሲሆን የተለያዩ ድምጻውያንና የኬንያ ጥበብ ሰዎች ባቀረቧቸው ዝግጅቶች ሲደንሱና የኬንያን ባንዲራ ሲያውለበልቡም ታይተዋል። ፕሬዚዳንቱ ተቃውሞውን ተከትሎ አዲስ የብድርና የወጪ ቅነሳ እቅዶቹን ባለፈው ሳምንት አርብ እለት ይፋ ያደረጉ ሲሆን ኤክስ በተሰኘው የማህበራዊ ትስስር ገጽ ላይ ከወጣቶች ጋር ጠንካራ ውይይቶችንም አካሂደዋል። በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ የሚገኘው ወታደራዊ ፍርድ ቤት ከኤም 23 ጋር በተካሄደ ውጊያ ከጠላት ሸሽተዋል ባላቸው 22 ወታደሮች ላይ ሰኞ እለት የሞት ፍርድ እንደፈረደባቸው አንድ ጠበቃ ለአዣንስ ፍራንስ ፕሬስ አስታወቁ። አንድ በአንድ መዝገብ የተከሰሱ 16 ወታደሮችና በሌላ መዝገብ የተከሰሱ ስድስት ወታደሮች የሞት ፍርድ የተፈረደባቸው ሌሎች 25 ወታደሮች ተመሳሳይ ፍርድ ከተፈረደባቸው ከቀናት በኋላ ነው። ፍርድ ቤቱ ውሳኔውን ያሳለፈው ኪንሻሳ በሩዋንዳ ይደገፋል ስትል የምትከሰው የኤም 23 ቡድን ባለፈው ሳምንት በስተ ሰሜን የሚገኝ አዲስ ግዛት ከተቆጣጠረ በኋላ ሲሆን በሰሜን ኪቩ ግዛት የሚካሄደው ግጭት ለሁለት ዓመት ተኩል ዘልቋል። በሰሜን ኪቡ ወታደራዊ ፍርድ ቤት ክሱን ያቀረበው አቃቤ ሕግ በ22 ሰዎች ላይ የሞት ፍርድ እንዲፈረድባቸው የጠየቀው ቅዳሜ ዕለት ሲሆን ፍርድ ቤቱ ሰኞ ዕለት ባሳለፈው ውሳኔ በሶስቱ ተከሳሾች ላይ የአስር ዓመት እስር ውሳኔ ሲያሳልፍ ሶስቱን ከቀረበባቸው ክስ ነጻ አሰናብቷል። ሰባት ሰዎች በተከሰሱበት ሌላ መዝገብ የቀረቡት ተከሳሾች ውስጥ ደግሞ ስድስቱ የሞት ፍርድ ሲፈረድባቸው አንዱ በነፃ መሰናበቱን ጠበቃቸው ጁልስ ሙቬኮ አስረድተዋል። እንደ አውሮፓያን አቆጣጠር ከ2021 መጨረሻ ወዲህ የኤም23 አማጽያን በሰሜን ኪቮ አካባቢ የሚገኘውን ሰፊ ቦታዎች የተቆጣጠሩ ሲሆን፣ የቀጠናውን ዋና ከተማ ጎማን ሙሉ ለሙሉ መክበባቸውም ተገልጿል። የዩናይትድ ስቴትስ ወታደሮች በኒጀር ዋና ከተማ ኒያሜ ከሚገኘው የጦር ሰፈራቸው ሙሉ ለሙሉ ለቀው መውጣታቸውንና በስተ ሰሜን ከሚገኘው አጋዴዝ የጦር ሰፈር ደግሞ እስከ መስከረም አምስት ድረስ ለቀው እንደሚወጡ ሁለቱም ሀገራት እሁድ ለት አስታውቋል። የኒጀር ወታደራዊ መሪዎች እንደ አውሮፓያን አቆጣጠር በሐምሌ 2023 ባካሄዱት መፈንቅለ መንግስት ስልጣን ከተቆጣጠሩና መጋቢት ወር ላይ ከዋሽንግተን ጋር የነበራቸውን ወታደራዊ ስምምነት መጋቢት ላይ አቋርጠዋል። ዩናይትድ ስቴትስ በአጋዴዝ አቅራቢያ የሚገኘውን ዋና የድሮን ሰፈር ጨምሮ በምዕራብ አፍሪካ በሚገኙ በርካታ ሳህል ሀገራት የሚካሄዱ ጸረ ጂሃዲስት ተልእኮ አካል የሆኑ ወደ 650 የሚጠጉ ወታደሮች ኒጀር ውስጥ ነበሯት። ሁለቱ ሀገራት ባወጡት መግለጫ የኒጀር መከላከያ ሚኒስትር እና የዩናይትድ ስቴትስ መከላከያ ሚኒስትር የአሜሪካ ወታደሮችና መሳሪያዎቻቸው ከኒያሚ የጦር ሰፈር ሙሉ ለሙሉ ለቀው የመውጣታቸው ሂደት መጠናቀቁን አስታውቀዋል ብሏል። የአሜሪካ ወታደሮችን ያሳፈረው የመጨረሻ በረራ እሁድ ለት ከኒያሜ እንደሚነሳም ተመልክቷል። ዩናይትድ ስቴትስ የነበሯት ወታደሮች ቁጥር 950 ላይ ቆመ የነበረ ሲሆን ወታደራዊ አገዛዙ ኒጀርን ለቀው እንዲወጡ ትእዛዝ በሰጠበት ጊዜ አንስቶ 766ቱ መውጣታቸውን ወታደሮቹ በተዘጋጀላቸው የስንብት ስነ ስርዓት ላይ ተገልጿል። ከዩናይትድ ስቴትስ በተጨማሪ ኒጀር የቀድሞ ቅኝ ገዥዋና ለረጅም ጊዜ የጸጥታ አጋሯ ሆና የቆየችው ፈረንሳይም ወታደሮቿ ለቀው እንዲወጡ ትእዛዝ የሰጠች ሲሆን በምትኩ የጦር መሳሪያዎችንና አሰልጣኞችን እየሰጠቻት ካለችው ከሩሲያ ጋር ግንኙነቷን እያጠናከረች ትገኛለች። በተመሳሳይ ሁኔታ ጀርመን የጀርመን መከላከያ ሚኒስትር ከኒጀር ወታደራዊ መሪዎች ጋር ሲያደርግ የቆየው ድርድር አለመሳካቱን ተከትሎ ጀርመን በኒጀር የአየር ጦር ሰፈር የነበራት እንቅስቃሴ ነሐሴ አራት እንደሚያበቃ ቅዳሜ ዕለት አስታውቃለች። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። አዲሱ የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር እንግሊዝ ከአውሮፓ ህብረት እንድትሰናበት ካደረገው ብሬግዚት በኋላ ከህብረቱ ጋር በተደረገው የንግድ ልውውጥ ህጎች ዙሪያ የተሻለ ስምምነት ላይ ለመድረስና የተበላሸ ሲሉ የገለጹትን የባይ ቀድሞ ፕሬዚዳንት ቦሪስ ጆንሰን የተፈረመውን ለማሻሻል ሰኞ እለት ቃል ገብተዋል። ስታርመር በከሰሜን አየርላንድ መሪዎች ጋር በዋና ከተማዋ ቤልፋስት ከተነጋገሩ በኋላ ባደረጉት ንግግር አዲሱ መንግሥታቸው ከአውሮፓ ሕብረት ጋር መተማመን ለመፍጠር መጀመሪያ አሁን ባለው ስምምነት መሰረት ለውጦችን ማድረግ እንደሚኖርበት አመልክተዋል። ባለፈው ሳምንት በከፍተኛ ልዩነት ተፎካካሪያቸውን በልጥ ያሸነፉት ስታርመር ለጋዜጠኞች በሰጡት ቃል ቦሪስ ጆንሰን ካመጡብን የተበላሸ ስምምነት የተሻለ ስምምነት ላይ ማድረስ እንችላለን፣ በዚህም ላይ እንሰራለን ያሉ ሲሆን፣ የተሻለ ግንኙነት ለመፍጠር ግን አሁን በተደረጉት ስምምነቶች ላይ ቁርጠኝነታችንን ማሳየት አለብን ብለዋል። ሌበር ፓርቲ ያልተገደበ የሸቀጦች አገልግሎቶችና የሰዎች እንቅስቃሴ የሚደረግበትን የአውሮፓ ሕብረት ገበያ እንደማይቀላቀል ቢያስታውቅም እንደ አውሮፓውያን አቆጣጠር በ2010 እንግሊዝ ጥላ ከወጣችው ከ27ቱ ሀገራት ጥምረት ጋር ያሉትን አንዳንድ የንግድ መሰናክሎች ግን ማስወገድ እንደሚቻል ገልጿል። በሰሜን አይርላንድ ትልቁ የእንግሊዝ ደጋፊ የሆነው ፓርቲ የቀድሞ ጠቅላይ ሚኒስትር ሪሺ ሱናክ በንግድ ልውውጦች ዙሪያ ጥቂት በየካቲት ወር ማሻሻያዎችን ካደረጉ በኋላ የተለያየ ውሳኔ የመስጠት አቅም ላለው ጉባኤ ተገዥ ላለመሆን አሳልፈውት የነበረውን ውሳኔ ሽረዋል። በአየርላንድ ብሔርተኛው ሲንፌን በፓርላማ አብላጫ ድምጽ ያለው ሆኖ መመረጡን ተከትሎ በአይርላንድ ህዝበ ውሳኔ ሊካሄድ በሚችልበት ሁኔታ ላይ የተጠየቁት ስታርመር ለሶስት አስርት ዓመታት የዘለቀውን ብጥብጥ ያስቆመውና አየርላንድ ራሱን እንዲያስተዳድር ላስቻለው የጉድ ፍራይዴይ ስምምነት ተገዢ እንደሚሆኑ ተናግረዋል። እሁድ ለት የስኮትላንድን ዋና ከተማ ኤደንብራ ጎበኞት ስታርመር ከምርጫ በኋላ በአራቱም የእንግሊዝ ግዛቶች እያደረጉ ያሉትን ጉብኝት ቀጥለው ሰኞ ለት በዌልስ ዋና ከተማ ካርዲፍ ይገባሉ ተብሎ ይጠበቃል። በመጨረሻም ሩሲያ ዛሬ ሰኞ ሐምሌ አንድ ቀን ሁለት ሺ አስራ ስድስት ዓመተ ምሕረት በዩክሬን ባካሄደችው የአየር ድብደባ በዋና ከተማው የሚገኘው የህጻናት ሆስፒታል በሚሳይል መመታቱ ተገለጸ። በአየር ጥቃቱ ቢያንስ ሀያ ሰዎች ተገድለዋል። የነፍስ አድን ሰራተኞች ኪቭ የሚገኘውን ኦክማቲድ የህፃናት ሆስፒታል ፍርስራሽ እየቆፈሩ መሆኑና ተጎጂዎች ቁጥር እስካሁን እንዳልታወቀ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ተናግረዋል። ሩሲያ ሚሳኤሎቿ የሚያርፉበትን ቦታ እንደማታቅ ልትሆን አትችልም። ለፈጸመችው ወንጀል ሁሉ ተጠያቂ መሆን አለባት ሲሉ በኤክስ ማህበራዊ ትስስር ገጻቸው የጻፉት ዘለንስኪ ዓለም በዚህ ጉዳይ ላይ ዝም ማለት የለበትም፣ ሩሲያ ምን እያደረገች እንደሆነ ማየት አለበት ብለዋል። የኪቭ ከተማ ወታደራዊ አስተዳደር በበኩሉ በሩሲያ ጥቃት ቢያንስ ሰባት ሰዎች መገደላቸውንና በበርካታ ወረዳዎች ውስጥ የሚገኙ ህንጻዎች መጎዳታቸውን ተናግረዋል። የሩሲያ ጥቃት የዘለንስኪ የትውልድ ከተማ በሆነችው ክሪቭሪህ ከተማ ውስጥም ቢያንስ አስር ሰዎች መግደሉንና ሰላሳ አንድ ሰዎች መቁሰላቸውን የከተማዋ ወታደራዊ አስተዳዳሪ ኃላፊ የሆኑት ኦሌክዛንደር ቪልኩል ተናግረዋል። በምስራቃዊ የዩክሬን ክልል በምትገኘው ዶኔስክ ክልል የሚገኝ የኢንዱስትሪ ፋብሪካም በሚሳይል መመታቱንና ቢያንስ ሶስት ሰዎች መሞታቸውን ባለስልጣናት አስታውቀዋል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናደዎቻችን ወደ አስማማው ልመልሳችሁ። ከዓለም ለተሰባሰቡ ዜናዎች ስመኝሸ ቆየን። አመሰግናለሁ። አድማጮቻችን እየተካተላችሁ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የታለፍላችሁ የሚገኘውን የሰኞ ሐምሌ አንድ 2016 ዓ ም ዝግጅታችን ነው። ኒውሮፓቲክ ነው ካል ምንድን ነው? ኒውሮፓቲክ ምን ምን ምልክት አለው? እና ብዙ ጊዜ እነዚህ ኮንስቴላሽን ኦፍ ሲምተም ምን ምልክት አለው፣ አንድ ላይ ተደምረው ነው ወደ ዲያግኖሲስ የሚወስዱ የቴኔሲ ክፍለ ግዛት የማዕከላዊ ደቡብ ምስራቅ ዩናይትድ ስቴትስ ክፍለ ግዛት የሚገኘው የትራይስቴት የሆራይዘን ሆስፒታል የስትሮክ ሕክምና ፕሮግራም ኃላፊ ከፍተኛ የነርቭ ሐኪሙን ዶክተር ናውጎ ማሪን የሰማችኋቸው በሁለተኛው አጋማሽ የሐኪሙን የጠይቁ ዝግጅታችን ላይ የነርቭ ስርዓት ጉዳት የሚያስከትለው ኒውሮፓቲክ ፔን ሙያዊ ማብራሪያ ይሰጡናል። በኋላ ላይ ጠብቁን። የወይብ ና ማብራዊ ድረገጽ ፕሮፌሰራችን አባየሁ ገበያው ናት። የፕሮግራም ዋና አዘጋጅ ጽዮን ግርማ፣ ፕሮግራም እየመራ ያለው ታስማማየነው ነኝ። አሁን ወደ እለቱ አብይ ርዕስ እንለፍ። ባለፈው ሳምንት ረቡዕ በኦሮሚያ ክልል ሰሜን ሸዋ ዞን ገብረ ጉራቻ ከተማ አቅራቢያ በታጣቂዎች መታገታቸው የተነገረው ከ100 በላይ የደባርቅ ዩኒቨርሲቲ ተማሪዎች እስካሁን አለመለቀቃቸውን ከእገታ እንዳመለጡ የተናገሩ ተማሪዎች ለአሜሪካ ድምፅ ገልጸዋል። በኢትዮጵያ የአሜሪካ አምባሳደር ሀርቪን ማሲንጋ ለገንዘብ ጥቅም ሲባል ተማሪዎችና ሰላማዊ ዜጎችን የማገት ድርጊት እንዲቆምና የህግ የበላይነት እንዲከበርም ጥሪ አቅርበዋል። አስቴር ምስጋናው ዝርዝር አላት። ከእገታ እንዳመለጡ የተናገሩ ተማሪዎች ከደባርቅ ዩኒቨርሲቲ ሁለት አውቶቡስ ሞልተው በተነሱ በሶስተኛው ቀን ሰሜን ሸዋ ዞን ገብረ ጉራቻ አካባቢ ሲደርሱ የኦሮሞ ነጻነት ሰራዊት ናቸው ያሏቸው ታጣቂዎች ከእነርሱ ጋር በሶስት አውቶቡሶች ተሳፍረው የተነሱ ተጓዦቹን አግተው እየደበደቡ ወደ ጫካ እንደወሰዷቸው ለአሜሪካ ድምፅ ተናግረዋል። ወደ ቤተሰቦቻቸው እየደወሉ እስከ አንድ ሚሊዮን ብር የማስለቀቂያ ቤዛ መጠየቃቸውንም ገልጸዋል። ደህንነቱ ስለሚሰጋ ስሙን እንዳንጠቅስ የጠየቀን አንድ የደባርቅ ዩኒቨርሲቲ ተማሪ ባለፈው ሳምንት ሰኞ ሰኔ 24 ቀን 2016 ዓ ም ከደባርቅ ዩኒቨርሲቲ በሁለት የህዝብ ማመላለሻ አውቶቡሶች ሞልተው መነሳታቸውንና ረቡ ረፋዱ ወደ አዲስ አበባ እያመሩ ወደ ኦሮሚያ ክልል ሰሜን ሸዋ ዞን ገርበ ጉራቻ ከተማ ሲቃረቡ ከጫካ የወጡ የአፋን ኦሮሞ ተናጋሪ ታጣቂዎች እርሱ ያለበትን አውቶቡስ አስቆመው ተጓዦችን እየደበደቡ እንዳስወረዷቸው አስረድቷል። መኪና ውስጥ ገቡና ተማሪዎች በዱላ እየመጡ አስወረዱና፣ የጀመረም ከጨረሱ በኋላ ወደ ሁለተኛው መጡ፣ ሙሉ በሙሉ አስወረዱ። እነሱ ሁሉ ተማሪዎች ይዞ ወደ ጫካ ስመዱ፣ ከዛ እየወሰዱ ተማሪዎች እሚያመጡ፣ ወንዶቹ ተማሪዎች አሉ የሚያመጡ ስመጡ፣ ተኩስ ጀመሩ። ከዛ ተኩስ ጀመሩ፣ ተማሪ ተበታተች። ከተመታተልም አብዛኛው ተማሪ በአንድ ቦታ ሄዷል። የተወሰነ ወደ እስራ ምናምን በል አንድ ቦታ ሄደን እኛም ማለት ነው። ከዛ እያደኝ የሆነ አጥር አግኝቼው አጥር በል እያለፍኩ የሆነ የተሰመረ ገለባ ነበር፣ እሱ ውስጥ ገብቼ ነው ያመጥኩ። እነማን ናችሁ ብለሃል ተታስባለሁ አሉ አይደል የሆነ ቢሸነው ርጌ ነበር ታጣቂዎቹ ካስቆሟቸው አውቶቡሶች ሁለቱ ሙሉ በሙሉ ተማሪዎች መሆናቸውን እና በሶስተኛው አውቶቡስ ውስጥ ግን ሌሎች መንገደኞች እንደነበሩ ያስታወሰው ከእገታው እንዳመለጠ የተናገረው በተመሳሳይ ምክንያት ስሙን እንዳንጠቅስ የጠየቀን ሌላ ተማሪ በወቅቱ ገጠመን ያለውን እንዲህ ያብራራል። ከደባርቅ በመጀመሪያ ሰኞ ቀን የተነሳ ነው ማለት ነው። በባህርዳር አደርን አንድ ቀን ሰኞ ማለት ነው። ማክሰኞ ደጀን አደርንና ሮ ብዙ ጉዞ ጀመሩ ማለት ነው። ተከታታይ መኪና ነበር እና የእኛ መኪና ደግሞ ትንሽ የተወሰነ ቀድሞ ነበር እና ከዛ መኪናው በድንገት ቆመ። እኛ ምንድን ነው ነን ብለንቱ ስንል ከዛ ያው ኦነግ ሸኔ ነው የሚባሉ አካላት ናቸው። ማረጋገጫ ምንድን ነው ማረ ሁሉም ሹርባቸውም ምናቸውም ሁሉ ነገር እናያሱ ናቸው። በሽፍት ኤክስቪ ላይ የሚያቸው የነበሩት እነሱ ናቸው። ቋንቋ የሚያወሩት ኦሮሞኛ ነው። ከዛ ሁሉ ሶስት ምባስ አስወርዱት ማለት ነው። አስወርደው ወደ ጫካ እያሯሯጡ ሄዱ ማለት ከዛ ያው እንደ አጋጣሚ እኛና ጓደኞች የነበርን ሶስት ነበር እና ከእነሱ ጋር እየሄድን እያሯሯጡ ነበር። እንደ አጋጣሚ ትንሽ እንደሄደ ከዛ ተኩስ የተኩስ ድምፅ ማሰማት ጀመረ። እኛም እዛው ቁጭ አልን፣ ታኛን ጥይት ነው እንዳይመታን ብለን ቢያንስ አስራ አምስት ሀያ ምናምን የሚሆን ልጆች አመልጠዋል ከሶስቱ ባስ ማለት ነው። ከዛ ወደኋላ ተመልሰን እያለን ያው ፌዴራሎች ምናምን አገኙን ይመጣል ከእነሱ ከዛ ልጆች ምናምን ስንል ልጆች ሄደዋል ምናምን አሉ። ከዛው ስልክ መደወል ጀመሩ ማለት ወደ ቤተሰቦቻቸው ሰቦቻቸው ደውለው ብር ጠየቋቸው። ምን ያህል ብር ጠየቋቸው? ከአንድ ሚሊዮን እስከ አምስት መቶ ሺ ብር አለ፣ መቶ ሺ ብር አለ። የሄዱ ተማሪዎች በቃ እስከ መቶ አምሳ ይሆናሉ። እስካሁን ነገር የተፈጠረ ነገር የለም። ተማሪዎቹም እዛው ናቸው። ያሉበት ሁኔታ እንደሆነ አናውቅም። ስለ ጉዳዩ በእጅ ስልካቸው ላይ ደውለን የጠየቅናቸው በኦሮሚያ ክልል የሰሜን ሸዋ ዞን ሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ሰለሞን አበበ ተማሪዎች ተለቀዋል የሚል አጭር መልስ ሰጥተው ስልኩን ዘግተውታል። ከአንድ ቀን እገታ በኋላ እንደ ተለቀቀ የነገረን ሌላ በተመሳሳይ ምክንያት ስሙ እንዳይጠቀስ የጠየቀን ተማሪ ለመለቀቁ ምክንያት ነው ያለውን ያብራራል። ሸኔ ታቃላችሁ ምናምን አ እነሱ ከዛ ሂዲ ይውጣ አላፊ እዛ ሌላ ሰዎች የደርጌ ልጆች አለ ሸኔ ታውቃላቸው እነ እናንተ ሸኔ ካላወቅ ብር ትቀጣላችሁ፣ ብር ትከፈላላችሁ ምናምን ምናለ ኃላፊ እነማን ናቸው ግን የያዟት? እነሸኔ እንደሆነ ግን አውቃለሁ። በምን አወቅ? በቃ ጸጉሩ፣ ስለ ጸጉር ያደገ ሰው ብቻ ነው ሙሉ ኃላፊ እኛ መንግስት ሸኔ ነው የሚሉ እኛ ግን ሸኔ ሲሙ ሸኔ ስሙ ሸኔ አይደለም። እኛ ወራነ ቢልስማ ሮሞቲ ምናምን እያሉ ነው። እዛ ስብሰባ ነበረ። ስብሰባ በኋላ እናንተ በቃ ግቡ በቃ አለ እና ተነሱና ሄዱ አለ መጨረሻ ላይ እና ለምን ለቀቋችሁ? ሌላ ቦታ አላፊ ከኛ ጋር መጥ ነበረ ከኛ ጋር መጥተዋል መጀመሪያ

በደቡብ ኢትዮጵያ ክልል ነዋሪ መሆኗንና ስሟን በሚስጥር እንድንዝ የጠየቀችን ከታገቱት ተማሪዎች መካከል አንዷ እህቷ እንደሆነች የገለጸችልን ወጣት በእርሷ የእጅ ስልክ ተደውሎ ቁጥሩ እጅግ የበዛ የማስለቀቂያ ቤዛ ገንዘብ መጠየቋን ገልጻለች። እኛም ስን እየተጓዝነን ብዙ አላለቀን ተመስለኝ። ወደ ዋናዎቹ ጋር እየወሰዱ ማለት አሁን እኛ ያለነው ከኔ ጋር ሀያ ልጆች ነን። ሌሎቹ በሌላ እጅ ነው ያለው። በሌላ በቅዳሜ ቀን ከኔ ጋር አወራ እነሱን የያዘው ማለት ብር አዘጋጅቶች ደውዪ ያሉ በዚህ ቁጥር ደውዬ እና አግኝቼ አካውንቱን እንሸቻል እነሱ ለ ነሱን ጠይቄ ብሎ አካውንት እንልካለን። የተማሪዎችን ክስ በተመለከተ ቨርጂኒያ ከሚገኙት ከኦሮሞ ነጻነት ሰራዊት ቃል አቀባይ ኦዳ ተርቢ ምላሽ ለማግኘት በስልክ ያደረግነው ጥረት አልተሳካም። ከመቶ በላይ ተማሪዎቹ በታጣቂዎች የታገቱበትን የደባርቅ ዩኒቨርሲቲ ፕሬዚዳንት ዶክተር አስማማው ዘገየን በስልክ አግኝተናቸው ጉዳዩን እየተከታተልን ነው፣ ነገር ግን ልጆቹ የታገቱት በኦሮሚያ ክልል ውስጥ ስለሆነ ትምህርት ሚኒስቴርን ጠይቁ ብለዋል። ሆኖም ከትምህርት ሚኒስቴር ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የተራዘመ ግጭት ይህ አይነት ድርጊት ፈጻሚዎችን እንደሚያበረታታ ዛሬ ሰኞ በፌስቡክ ማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍ ያመለከቱት በኢትዮጵያ የአሜሪካ አምባሳደር ሀርቪን ማሲንጋ ለገንዘብ ጥቅም ሲባል ተማሪዎችንና ሰላማውያን ዜጎችን የማገት ድርጊት እንዲቆምና የህግ የበላይነት እንዲከበር ጥሪ አቅርበዋል። በኦሮሚያ ክልል ሰሜን ሸዋ ዞን ገርበጉራቻ አካባቢ ልዩ ስሙ አሊደሮ በተባለ ቦታ በተደጋጋሚ ስለሚፈጸም እገታ ከዚህ ቀደም በታጋቾቹ ቅሬታ ቢቀርብም የፌዴራል ከሆነ የክልል ባለስልጣናት ምንም አይነት መግለጫ ሰጥተው አያውቁም። በአንጻሩ ልዩ ልዩ የፖለቲካ ፓርቲዎች በአካባቢው የሚፈጸመውን ግድያና እገታ አስመልክቶ ባለፈው አመት ሰጥተዋቸው በነበሩ አስተያየቶች በኦሮሚያ ክልል ለተባባሰው የሲቪል ሰዎች ግድያና እገታ መንግስት እርምጃ እንዲወስድ ጥሪ ማቅረባቸው ይታወሳል። ከዚህ አኳያ የአሜሪካ ድምጽ በኦሮሚያ ክልል በተለያዩ ቦታዎች ስለሚፈጸመው ግድያና እገት አስተያየታቸውን ጠይቋቸው የነበሩት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መራራ ጉዲና በድርጊቱ ላይ የተለያዩ አካላት እንደሚሳተፉ ገልጸው ጉዳዩ በገለልተኛ አካላት መጣራት አለበት ሲሉ አመልክተዋል። ለአሜሪካ ድምጽ አስቴር ምስጋ ነው። የምትከታተሉት ዋሽንግተን ዲሲ ከሚገኙ የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የራዲዮ በቴሌቪዥን የምሽቱን ዝግጅታችን ነው። ቀደም ሲል የምሽቱ አብይ ረሱ ነበር ወደ እናንተ የደረሰው። ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ ይደርሳል። የመጀመሪያው የትንታኔ መጽሔታችን የመጀመሪያ ርዕሰ ጉዳይ ወደ ትግራይ ይወስደናል። በትግራይ ክልል በሴቶች ላይ እየተፈጸመ ያለው ግድያ፣ እገታና ጾታዊ ጥቃት በአስቸኳይ እንዲቆም በጋራ መግለጫቸው የጠየቁ 27 ክልላዊ የሲቪል ማህበረሰብ ተቋማት ጊዜያዊ አስተዳደሩ በችግሩ ልክ ተጠያቂነትን እያረጋገጠ አይደለም ሲሉ ወቀሱ። ተቋማቱ የፖሊስን ሪፖርት መነሻ በማድረግ በመግለጫቸው እንዳመለከቱት ባለፉት 11 ወራት ውስጥ በመቀለ ከተማ ብቻ በ12 ሴቶች ላይ ግድያና በ80 ሴቶች ላይ ደግሞ የአስገድዶ መድፈር ወንጀሎች ተፈጽመዋል ብለዋል። በጉዳዩ ላይ ከክልሉ ጊዜው የአስተዳደር አመራሮች ምላሽና ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ይሁንና በክልሉ ሴቶች ላይ የሚደርሰውን ጥቃት እንዲቆም ለመጠየቅ በቅርቡ በመቀለ ከተማና ሰልፍ ለወጡ ሴቶች ምላሽ የሰጡት የክልሉ ፍትሕ ቢሮ ኃላፊ አቶ ሀዱሽ ተስፋ ጊዜያዊ አስተዳደሩ የሴቶችን ጥቃት ጉዳይ በይደር የሚያቆየው ነገር አይሆንም፣ የእርምጃውን ውጤት በቅርቡ መታየት ይጀምራል ሲሉ ማስታወቃቸው ይታወሳል። ብርጌታ አጥባ በዚህ ጉዳይ የተከታዩን አዘጋጅቷል። በትግራይ ክልል የሚንቀሳቀሱ 26 የሲቪል ማህበረሰብ ተቋማትና የክልሉ የሲቪል ማህበረሰብ ህብረት ከትናንት በስቲያ ቅዳሜ ሰኔ 29 ቀን 2016 ዓ.ም በጋራ በሰጡት መግለጫ በሴቶች ላይ እየደረሰ ነው ያሉት ጥቃት በሰሜን ኢትዮጵያው ጦርነት ወቅት ከነበረው መልኩ ቀይሮ እየቀጠለ ሴቶች በፍርሃትና ስጋት እንዲኖሩ ማድረጉን አመልክተዋል። የሲቪል ተቋማቱን መግለጫ ያነበቡት ራይዝ ኤንድ ሻይን የተባለ የሲቪል ማህበረሰብ ተቋም አስተባባሪ ሰላማዊ ሴት ጊደይ በክልሉ በሴቶች ላይ እየተፈጸመ ነው ያሉት ግድያ፣ እገታና ጾታዊ ጥቃት ነውር የተሞላበትና አሰቃቂ በማለት ነው የገለጹት። ቤት ጽሕፈት ፖሊስ ከተማ መቀለ የመቀሌ ከተማ ፖሊስ ጽሕፈት ቤት በቅርብ ቀናት ለብዙሃን መገናኛ በላከው የ11 ወራት ሪፖርት በ12 ሴቶች ላይ ግድያ እንዲሁም በ8 ሴቶች ላይ ያስገድዶ መድፈርና ሌሎችም ወንጀሎች መፈጸማቸውን አረጋግጧል። እነዚህ አኃዞች ለአብነት ያህል የቀረቡ ሲሆኑ በክልሉ በሴቶች ላይ የሚፈጸሙ ወንጀሎች በአይነትና በመጠን እየተባባሱ መሄዳቸውን ያሳያሉ። የወንጀሎቹ አፈጻጸም ደግሞ አስነዋሪ፣ አሰቃቂ አሰቃቂና ሰላምና የህብረተሰብን ሞራል የሚነኩ ናቸው። የመቀለ ከተማ ፖሊስ በሲቪል ተቋማቱ መግለጫ የተጠቀሰውን የ11 ወራት ሪፖርቱን አስመልክቶ ተጨማሪ ማብራሪያ እንዲሰጠን ስልክ በመደወል ና በአካል በመቅረብ ያደረግነው ጥረት ለጊዜው አልተሳካም። በክልሉ በሴቶች ላይ እየደረሰ ካለው ጥቃት በአንጻሩ ተጠያቂነት ለማስፈን ጊዜያዊ አስተዳድሩ ጥረት እያደረገ አይደለም ሲሉ የሲቪል ማህበረሰብ ተቋማቱ ወቅሰዋል። ጊዜያዊ ምህዳር ክልል ትግራይ የትግራይ ክልል ጊዜያዊ አስተዳደር የህዝብን ደህንነት ለመጠበቅ በተለይ የሴቶችን ደህንነትና ዋስትና ለማረጋገጥ ቀልጣፋና አስተማሪ እርምጃ እንዲወስድ እንጠይቃለን። የተቀላጠፈ የወንጀል ምርመራ በማካሄድ ለተበዳዮች ፍትህን፣ ጭካኔ በተሞላበት መንገድ ወንጀሉን የሚፈጽሙትን ደግሞ የሚገባቸውን ፍርድ እንዲያገኙ በማድረግ የገባውን ቃል እንዲፈጽምና የተቀላጠፈ ፍትህን እንዲያረጋግጥ እንጠይቃለን። የትግራይ ሲቪል ማህበረሰብ ተቋማት ህብረት ስራ አስኪያጅ ያሬድ በርህ በበኩላቸው እንዲህ ያሉትን ጥቃቶች በህብረትና በተደራጀ መልኩ መልኩ መከላከልና መቃወም አለብን ብለዋል። እቲ እናተበራከተ ዝመፅእ ዘሎ ናይ ገበን ተግባር ይህን አይነቱ የወንጀል ድርጊት እየተስፋፋ በመሆኑ የሚመለከታቸው አካላት ሁሉ በተደራጀና በተቀናጀ መልኩ መስራት ይኖርባቸዋል። የወንጀል አድራጎቱ በህዝባችን ውስጥ ያስከተለው አለመረጋጋት እንዲስተካከል ማድረግ ያስፈልጋል። ከዚህ አኳያ በተለይ በሴቶች ላይ እየተፈጸመ ያለው ግድያና ጥቃት እንዲቆም ቀደም ሲል በተናጠል ስናደርገው የቆየነውን እንቅስቃሴ አሁን በተባበረና በተደራጀ መልኩ ማካሄድ ጀምረናል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በቅርቡ ባወጣው መግለጫ የትግራይ ክልል ጊዜያዊ አስተዳደር በክልሉ በሴቶች ላይ የሚፈጸሙ እገታዎችና ግድያዎችን እንዲያስቆም ጠይቋል። ጊዜው አስተዳድሩ የወንጀሉን ፈጻሚ አካላት ለህግና ፌዴራል መንግስቱም ተመሳሳይ እርምጃ እንዲወስድ የሰብአዊ መብቶች ተቋሙ አሳስቧል። በክልሉ የሴቶች ላይ ጥቃትን በመቃወም በመቀለና በሌሎች የክልሉ ከተሞች በቅርቡ የተደረጉ ሰልፎችን እንደሚደግፍም ይሰመጉ ገልጿል። በጉዳዩ ላይ ከክልሉ ጊዜ አስተዳደር ፍትህ ቢሮና የኮሚኒኬሽን ጽፈት ቤት አመራሮች ምላሽና ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በትግራይ ክልል ሴቶች ላይ የሚደርሰው ጥቃት እንዲቆም ለመጠየቅ በቅርቡ መቀለ ከተማ ሰልፍ ለወጡ ሴቶች ምላሽ የሰጡት የክልሉ ፍትህ ቢሮ ኃላፊ አቶ ሐዱሽ ተስፋ በክልሉ በየቀኑ አሳዛኝና ያልተለመዱ ወንጀሎች እንደሚታዩ ገልጸው መንግስት ችግሩን ለመፍታት እንደሚሰራ አስታውቀዋል። የክልሉ አስተዳደር የሴቶችን ጥቃት ጉዳይ በይደር የሚያቆየው ነገር አይሆንም፣ ያሉት አቶ ሐዱሽ የእርምጃው ውጤት በቅርቡ መታየት ይጀምራል ሲሉ ማመላከታቸው ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም ቀጣዩ ትንታኔ መጽሔት ቅንበራችን ደግሞ በጣርማበር ወረዳ በቀጠለው ግጭት ሲቪሎች ለሞትና ጉዳት እየተዳረጉ መሆኑን የተገለጸበት ነው። በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በአካባቢያቸው የቀጠለው ግጭት ንጹሐን ዜጎችን ለሞት እየዳረገ መሆኑን በሰሜን ሸዋ ዞን የጣርማበር ወረዳ ነዋሪዎች ተናግረዋል። ባለፈው ሰኔ 19 ቀን 2016 ዓ ም ብቻ እንኳን 14 አርሶ አደሮች መገደላቸውን ያወሱት ነዋሪዎቹ በተለይ ለዚህኛው ግድያ የመንግስትና የጸጥታ ኃይሎች ተጠያቂ አድርገዋል። የጣርማበር ወረዳ አስተዳደር ስለ ግድያው መረጃ እንደሌለው ጠቅሶ በአካባቢው ተደጋጋሚ የጸጥታ ችግር መኖሩን ግን አምኗል። በክልሉ በቀጠለው የትጥቅ ግጭት ሆን ተብሎ የሚፈጸሙ የሰብአዊ መብቶች ጥሰቶች አሉ የሚሉት የአማራ ብሔራዊ ንቅናቄ ፓርቲና በስተወካዮች ምክር ቤት የአማካሪ ቦርዱ አባሉ አበባው ደሳለው ሁኔታው እንደሚያሳስባቸው ተናግረዋል። በ36ኛው የሕዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ ተመሳሳይ ጥያቄ ቀርቦላቸው የነበሩት ጠቅላይ ሚኒስትር አብይ አህመድ የጅምላ ግድያ አልተፈጸመም፣ የተወሰኑ ጥፋቶችም ተፈጽመው ከሆነ ግን ፈጻሚውን ተጠያቂ እናደርጋለን ማለታቸው ይታወሳል። በስፍና አድራጊ ባለፈው ሰኔ 19 2016 ዓ ም ምሽት በአማራ ክልል ሰሜን ሸዋ ዞን ጣርማ በር ወረዳ ልዩ ስሙ ሾላ ሜዳ በተባለ ስፍራ የመንግሥት የጸጥታ ኃይሎች እንደፈጸሙት በተገለጸ ጥቃት ያልታጠቁ ንጹሐን ሰዎች መገደላቸውንና ጉዳቱ የደረሰባቸውም ሕክምና እየተደረገላቸው መሆኑን ስሜ ለደህንነት ሲባል አይገለጽ ያሉ አንድ የአካባቢው ነዋሪ ለአሜሪካ ድምፅ ተናግረዋል። ለማዳበሪያ ወጥተው ነው። ያው አንዱንም ጥም ሸማኔ ነገር ነው፣ አቡሽ ይባላል። እዚሁን ሸመና የቀን ሰራተኛ ነው፣ ሸማኔ ነው። እሱም ከመንገድ ላይ ነው፣ እዛው ያው ገደሉ ከመንገድ ላይ። ሌሎቹ ደግሞ እዛው መጠጥ ቤት ነው። ማዳበሪያ ደፍተው እዛ ገባ እንዳሉ ነው ደርሰውባቸው የመቷቸው። ማዳበሪያው እዛው ጀምበጀም ነው፣ ማዳበሪያው ራሱ ይገርማል። እና አሁን አብዛኛው የተገደሉት እዙ ሰፈር ላይ የተገደሉት ይገርምሃል። ውሃ ሲሉ ውሃ ሰጥተው ነው እንጀራ ሲሉ ከበጀረን አይቀርም እንጀራ እያበላናቸው ነው እንደዚህ ያደረጉት። የሚያሳዝን ስራ ነው የሰሩት። እኔም ራሱ እዛ ተመቱበት ቦታ ላይ ነበርኩ። እግዚአብሔር ሲፈልግ እልክቷል። ወዛውን ተተኮሰ። አጋምበር መገንጠያ ከተባለው አካባቢ ነዋሪ የሆኑት ወይዘሮ ብርቅ አለማየሁ ደግሞ በዕለቱ ከተገደሉት ውስጥ ሽመልስ ሞገስ የተባሉት የስልሳ አምስት አመት አዛውንት ባለቤታቸው አንዱ መሆናቸውን ጠቁመዋል። ከ30 ዓመት ትዳር አጋራቸው ስድስት ልጆች ማፍራታቸውን የተናገሩት ወይዘሮ ብርቄ መተዳደሪያቸው ባለቤታቸው በቀን ሥራ የሚያገኙት ገቢ እንደነበር ጠቅሰው አሁን ግን ኑሯቸውን ለመምራት መቸገራቸውን አመልክተዋል። ልጆች ስላሉ ሽቀላ ነው የሚውለው። ሽቀላ ውሎ ነው ሽቀላ የዋለው የቀን ስራ ማለት ነው። የቀን ስራ ውሎ ከሽቀላ ወጣና መጣ። አስራ ሁለት ሰዓት ተኩል ሲል ጥይት ተተኮሰ። ጥይት ሲተኮስ ሸሽቶ እቤቱ ገባ። ሁላችንም እቤት ቆመን እያለን በሩን ዘጋ አረገው። በሩን በጥይት አሉት። በጥይት ሲሉት አልከፈ ሲላቸው በእርግጫ ሲሉት ድንጥል ብሎ መዝጊያውን እንትን አለ። ኧረ እኔ ነኝ ያለሁት ሰውም የለ ተቤቴ የልሂድ እያለ ሲለምናቸው ነው መልስ የለም። ግጥም ግጥም አድርገው መሀል ሜዳ ወርውረውብኝ ሄዱ። ጥያቄ የለ ምን የለ። ልጆችን የቀን ስራ እየሰራ ነው የሚያሳድገው ያለ ነው። በኪራይ ነው። በቃ እንደዛ አርጉኝ ምን ልሆን። በደህንነት ስጋት ስማቸው እንዳይገለጽ የጠየቁ ሌላ አስተያየት ሰጭም ሟቾቹ አብዛኞቹ በዝቅተኛ ኑሮ ደረጃ ላይ የሚገኙ ናቸው ይላሉ። ባደሮች ናቸው አብዛኞቹ። ቤታቸው ያው ትንሽ በየቀበሌ ስለማይገባ ማዳበሪያው ከዛ ወረዳው ላይ ስለሆነ እንዲቀርቡና እንዲወስዱ የተደረገው ደብረ ሲና ከዛ እዛ ውለዋል። ያው ወረፋ ነው የሁሉም ቀበሌ ስለታዘዘ በጣም ወረፋ ነው። እዛ ውለው ተቀብለው እዛች ጥንሷ ከተማ ተገደሉባት ቦታ ላይ ሾላ ሜዳ ነው የምትባለው፣ እዛ ያው በባጃጅ ተወርደው ከዛ ወደ ሰፈራቸው መውሴት ስለሚያጡ ማጓጓዣ ህያን ያርሷ አደራደል ስለዚህ ያን በዛ በማግስቱ መጥተው ጭነው ለመውረድ እዛ ዘመድ ቦታ ላይ አራግፈው ማለት ነው። ድንገት ተኋላቸው መጥተው ያው ጭፍጭፍ ያደረጓቸው የጣርማ በር ወረዳ ምክትል አስተዳዳሪ ሽመልስ ማናዬ በበኩላቸው ሾላሜዳ አካባቢ ባልታጠቁ ሰዎች ላይ ደረሰ ስለተባለው ግድያና የአካል ጉዳት የሚያውቁት ያለመኖሩን ለአሜሪካ ድምጽ ተናግረዋል። ይሁን እንጂ አካባቢው ተደጋጋሚ የጸጥታ ችግር ያለበት መሆኑን አመልክተዋል። ሰሞኑንም ብቻ ሳይሆን በተለያየ ጊዜ እንደዚ አይነት የጸጥታ ችግሮች ይከሰታሉ። ዞሮ ዞሮያን ከማረጋጋት አኳያ ከኮማንድ ፖስቱ ጋር በመነጋገር ሰላማዊ ሰዎች እንዳይሞቱ በዛም ላይ ጉዳት እንዳይደርስ በተደጋጋሚ ውይይት ይደረጋል እየተደረገ የሚገኛል ማለት ነው። እና አሁን ላይ ያለው የተረጋጋ ነው። ሁሉም ማህበረሰቡም በተለይ ከዚህ ከማዳበሪያ ጋር በተያያዘ ሰፊ የህዝብ እንቅስቃሴ ስለሆነ ያለው ሰላሙ እንዲጠበቅ በውይይትም በተለያየ ነገሮችም ከማህበረሰቡ ጋር እየተነጋገርን አሁን ሰላሙ የተረጋጋ ነው። እንዳሉት ማዳበሪያ ለመቀበል እየወጡ ሰላማዊ ሰዎች ጭምር ጉዳት ደርሶባቸዋል፣ ነው የሚባለው፣ እና በዚህ ላይ መረጃው አላችሁ? እንደዚህ አይነት መረጃ የለኝም። በየጊዜው ተመሳሳይ የሆኑ ችግሮች እኛ ያለንበት ማዳበሪያ ስርጭት ላይ ነው። በወቅቱ የተፈጠረው ችግሩ ደግሞ ማታ ነው። ስለዚህ ምን እንደሆነ እሱን የመለየት ስራ የሚመለከተው አካል ነው የሚሰራው፣ እኛ አይደለንም። በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀስ ያሳሰቡ አንድ ሌላ አስተያየት ሰጪ ግን በአንድ አካባቢ የተገደሉት የአራት ቀበሌ ነዋሪዎች እንደነበሩ ጠቁመው በየስማቸው ዘርዝረዋቸዋል። የስሜን መጠቀስ የድምፅ የመተላለፍ በእኔና በቤተሰቤ ድህንነት ላይ ችግር ያስከትላል ያሉ አስተያየት ሰጪ ደግሞ የጉዳቱ መነሻ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተፈጠረ ግጭት ሳይሆን እንደማይቀር ተናግረዋል። አርሶ አደሮቹ የተገደሉትም ከግጭቱ በኋላ የፋኖ ታጣቂዎች አካባቢውን ለቀው መሄዳቸውን ተከትሎ ነው ሲሉም አስረድተዋል። በወረዳው የቀጠለው የትጥቅ ግጭት ለንጹሐን ዜጎች ሞት ምክንያት እየሆነ መምጣቱ እንዳሳሰባቸው እንዲሁ አስተያየት ሰጪ ተናግረዋል። በአሁኑ ሰዓትም በወረዳው አንጻራዊ ሰላም መኖሩን ምክትል አስተዳዳሪው ጠቅሰው የማዳበሪያ ስርጭት እየተካሄደ እንደሚገኝ አመልክተዋል። የአማራ ብሔራዊ ንቅናቄ አብን ፓርቲና በሕዝብ ተወካዮች ምክር ቤት የአማራ ቦርድ አባል አቶ አበባው ደሳለው በአማራ ክልል የተፈጠረውን የጸጥታ ችግር ተከትሎ ባልታጠቁ ሲቪሎች ላይ ሆን ተብሎ የሚፈጸሙ የሰብአዊ መቸውን ጠቁመዋል። ይህም ከጊዜ ወደ ጊዜ እየተባባሰ መምጣቱ እንደሚያሳስባቸው ገልጠዋል። ጉዳዩንም በሕዝብ ተወካዮች ምክር ቤት መድረክ ላይ እንዳቀረቡት አወስተዋል። በአማራ ክልል በተለይ ባለፉት አስር ወራት አስቸኳይ ጊዜ አዋጆቹ አሁንም አስቸኳይ ጊዜ አዋጆቹ አብቅተው እንኳን እንደቀጠለ ጅምላ ግድያ የአስቸኳይ ጊዜ አዋጁ በጠበቀበቅቱ ወቅት ጀምሮ ነው ትኩረት ማድረግ የሰብአዊ መብት ተቋማትን ጉዳይ ኮንሲስተንት ከዛን ጊዜ ጀምሮ እየጮህን ነው። ግን በምንናገረው ልክ ለውጥ ግን አልመጣም። ሆነ ተብሎ ሰላማዊ ዜጎች እየተገደሉ ነው እና የተለያየ ሰብአዊ መብት ጥሰት እየደረሰባቸው ነው። ፆታዊ ጥቃቱን፣ ድብደባ አለ፣ ንብረት ማውደም አለ፣ ዘረፋ አለ። የሲቪል ተቋማትን ክሊኒኮች፣ ጤና ተቋማት እንዲሁም ትምህርት ቤቶች ሁሉ እየወደሙ ነው። በሰላሳ ስድስተኛው የሕዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ ተመሳሳይ ጥያቄ የቀረበላቸው ጠቅላይ ሚኒስትር አብይ አህመድ ተከታዩን ምላሽ ሰጥተው ነበር። በጅምላ ግድያ ምናም የሚባለው በጅምላ የኢትዮጵያ ፌዴራል መንግስት እና ወታደር አይገለም፣ በጅምላ ለማሸነፍ ይነሳና ሲሞት ነው በጅምላ ሞትኩ የሚለው እንጂ አይገለም። ኤኒ ስህተት ደግሞ ተፈጸመበት ኃላፊነት ወስደን እናርማለን። እንዴት አድርገን ህዝባችን እንገላለን? ከህዝባችን ማንስ ይገላል? ማን ነው ራሱ የሚገላው? የኢትዮጵያ መከላከያ ሰራዊት ማለት እኮ ሁሉም ነው። ነገር ግን ለተፈጠሩ ስህተቶች፣ በየቦታው ለሚያጋጥሙ ስህተቶች በጣም በጣም የተሻለ ኤቲካል ሰራዊት ያለን ቢሆንም ግለሰብን ቢሆን ችግር ተፈጠረ መጠየቅ አለበት። ጠቅላይ ሚኒስትሩ በቅርቡ በደሴ ከተማ ባደረጉት የልማት ስራዎች ጉብኝትና ከአካባቢው ከተውጣጡ የማህበረሰብ ክፍሎች ጋር ባካሄዱት ውይይት መንግስታቸው የትጥቅ ትግል ከሚያደርጉ ኃይሎች ጋር ለመወያየት ዝግጁ መሆኑን ጠቁመው ለዚህም መሳካት የሃይማኖት አባቶች የአገር ሽማግሌዎችና ወላጆች የድርሻቸውን እንዲያበረክቱ ሲሉ ጥሪ ማስተላለፋቸው ይታወሳል። አብንን የመሰሉ ተፎካካሪ የፖለቲካ ፓርቲዎች ደግሞ ጥሪው የይስሙላ ነው ሲሉ ተችተዋል። አድማጮቻችን ቀደም ሲል ወደ እናንተ የደረሰውን ዘገባ ያዘጋጀው መስፍን አራጌ ነው። ያቀረበላችሁ ደግሞ አሁላ ከበደ ነበር። የትንታኔው መጽሔታችን እንደቀጠለ ነው። አሁን ደግሞ የአሜሪካ ምርጫ ወደሚመለከት ዘገባ እናልፋለን። የያዝነው ሳምንት ፕሬዚዳንት ጆ ባይደን ደግሞ ለመመረጥ የሚያደርጉት ጥረት ውጤት ያመጣ እንደው የሚፈተሽበት ነው። የእድሜያቸው መግፋትንና ለመምራት ያላቸው ብቃት በመጥቀስ ከውድድሩ እራሳቸውን እንዲያገሉ የሚጠይቁ ድምፆች እያየሉ መጥተዋል። እስካሁን በታየው ግን ዲሞክራቲክ ፓርቲውን የሚደግፉ መራጮች ጉዳዩ እያሳሰባቸው እንደሆነ ቢገነዘቡም በርካታ አጋሮቻቸው ለባይደን የሚሰጡት ድጋፍ እንደቀጠለ ነው። የቪኦኤዋ ቬሮኒካ ባልዴራስ ኤግሊሲያስ የላከችውን ዘገባ እንግዶ ወልዴ እንደሚከተለው ያቀርበዋል። ፕሬዚደንት ጆ ባይደን ትላንት እሁድ በፊላደልፊያ በሚገኝ አንድ ቤተ ክርስቲያን ለተሰበሰቡ ደጋፊዎቻቸው ንግግር አድርገዋል። በዕድሜ መግፋታቸውና ለመምራት ያላቸውን ብቃት እየጨመረ ባለበት በዚትም አስመዝግቢያለው ስለሚሉት ስኬታቸው ተናግረዋል። ከሳምንት በፊት ከቀድሞው ፕሬዝደንትና የሪፐብሊካን እጩ ጋር የነበራቸው ክርክር ደካማ እንደነበር ቢታወቅም እርሳቸው ግን በውድድሩ ለመግፋት እንደቆረጡ በተደጋጋሚ በመናገር ላይ ናቸው። ባለፈው አርብ ከኤቢሲ ዜና አቅራቢ ጆርጅ ስቴፈነፖሊስ ጋር ባደረጉት ቃለ ምልልስ ይህንኑ አቋማቸውን ግልጽ አድርገዋል። ፕሬዚዳንት ለመሆን ወይም ምርጫውን ለማሸነፍ ከእኔ የተሻለ ብቁ ሰው አለ ብዬ አላስብም። ባይደን አሁንም እርሳቸውን ከመሰሉ አጋሮቻቸው ሰፊ ድጋፍ በማግኘት ላይ ናቸው። በድምፅ ሰጪዎች ዘንድ ያለውን ስጋት ከግምት እንደሚወስዱ የሚገልጹት የዲሞክራቲክ ፓርቲው የሴኔት አባል ክሪስ መርፊ ትላንት ለሲኤንኤን ይህን ብለው ነበር። ጥያቄው ስለ ጸባያቸው ወይም ጨዋነታቸው ወይም ደግሞ ለማን እንደቆሙና እየሰሩ እንደሆነ አይደለም። ነገር ግን ድሮ የምናውቃቸው ጆ ባይደን ናቸው ወይ የሚለው ጥያቄ ግን አለ። ፕሬዚደንታዊ ፉክክሩን ለቆ መውጣቱን የሚወስኑት ባይደን ናቸው የሚሉት የዲሞክራቲክ ፓርቲው የምክር ቤት አባል አዳም ሼፍ ሁኔታው በምርጫው ላይ ተጽዕኖ እንደሚያደርግ ለኤንቢሲ ቴሌቪዥን ተናግረዋል። ጆ ባይደን ለራሳቸውና ትተው ለሚያልፉት ታሪካቸው ሲሉ ዶናልድ ትራምፕን ማሸነፍ ይችሉ እንደው እራሳቸውን መጠየቅ አለባቸው። ዶናልድ ትራምፕን ለማሸነፍ ከሌሎች ይልቅ ብቁ መሆናቸውን መጠየቅ አለባቸው። በተጨማሪም በዚህ ላይ የሚሰጡት ውሳኔ በምክር ቤቱ፣ በሴኔቱና በሀገሪቱ የወደፊት እጣፈንታ ላይ ትልቅ ተጽዕኖ ይኖረዋል። ዶናልድ ትራምፕ ባለፈው ቅዳሜ ትሩስ ሶሻል በተሰኘው ማኅበራዊ መድረካቸው ላይ ባሰፈሩት መልእክት አጭበርባሪው ጆ ባይደን ነቃፊዎቻቸውን ችላ ብለው ሰፊ ተደራሽነት ባለው የምርጫ ዘመቻቸው በጥንካሬ ወደፊት መገስገስ አለባቸው ሲሉ በሽሙጥ ጽፈዋል። ጆ ባይደን የዜና ርዕስ ትኩረት ሆነው ቢቀጥሉም ትራምፕ በዚህ ሳምንት እጩ ምክትል ፕሬዚዳንታቸውን የሚያሳውቁ ከሆነ ትኩረቱ ወደዚሁ ይቀየራል። የሪፐብሊካኑ እንደራሴ ጄ ዲ ቫንስ ለእጩ ምክትል ፕሬዝደንትነት እየታዩ ካሉት ውስጥ አንዱ ናቸው ተብሏል። ቫንስ ትናንት እሁድ ኤንቢሲ ቴሌቪዥን ላይ ቀርበው ነበር። መምረጥ የሚችሏቸው በርካታ መልካም ሰዎች አሉ። ለአሜሪካ ሕዝብ የሚሠራው ፖሊሲና የአመራር ዘይቤ ነው ዋናው። እነዚህን ነገሮች ነው ወደ ዋይት ሀውስ መልሰን ማስፈን ያለብን። ከነገ ሐሙስ ጀምሮ የፕሬዝደንት ባይደን ትኩረት የሚሆነው በሚያስተናግዱት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ጉባኤ ላይ ነው። ትረምፕ ደግሞ በፍሎሪዳና ፔንስልቬንያ የምርጫ ዘመቻ ያደርጋሉ። ቬሮኒካ ባልደራስ ግሌሲያስ ላላከችው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ። እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቲቪ ቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የተላለፈላቸው የሚገኘውን የምሽቱን የአሜሪካ ድምፅ ዝግጅታችን ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቅናል። ሁለተኛው የምሽቱ አጋማሽ እንሸጋግራለን። የመጀመሪያው ቅንብራችን ሐኪምዎን ይጠይቁ። የዛሬው ሳምንታዊ የሐኪሙን ይጠይቁ ቅንብራችን የነርቭ ስርዓት ጉዳት የሚያስከትለው ኒውሮፓቲክ ፔን የተሰኘን ህመም ይመለከታል። በሕክምናው አጠራር በእንግሊዝኛ ኒውሮፓቲክ ፔን ይሰኛል። መንስኤዎቹ የተለያዩ ቢሆኑም በአመዛኙ በነርቭ ስርዓት መጎዳት ምክንያት የሚመጣና ብርቱ የስቃይ ስሜትን የሚያስከትል የበሽታ አይነት ነው። በውስብስብ ተፈጥሮ የተነሳ በምርመራ እንኳን ለማወቅ አዳጋሽ ሊሆን ይችላል ይላሉ ከፍተኛ የነርቭ ሐኪሙ ዶክተር ናውገው ማሀሪ ከአንዷ የአካል ክፍል ተነስቶ ወደ ሌላው ክፍል የሚሰራጭን አሊያም የሚጠዘጥዝን የህመም ስሜት እንደሚያስከትል ያስረዱት ዶክተር እናውጋው አንዳንዴ የህመሙ ስሜቱ ያለበትን የሰውነት ክፍል በእጅ መንካት ብቻ ስቃዩን ሊያባብስ እንደሚችል ያብራራሉ። የህክምናው ዋና ዓላማም የህመሙን የስቃይ ስሜት መቀነስና የዕለት ተዕለት ኑሮን የሚያመሰቃቅልበትን ሁኔታ ማሻሻል መሆኑን ዶክተር እናውጋው ገልጸዋል። በአጭር ቃል ህመሙን ነጥሎ ከማቀም ይልቅ ህመምተኛ ያለበትን ጠቅላላ ሁኔታ በማጤን ለመርዳት መሞከር እንደሚበጅም ያስረዳሉም። ዶክተር ናውጋው መሐሪ ትሪስታር ሆራይዘን የተባለው በቴኔሲስ ክፍለ ግዛት የማዕከላዊ ደቡብ ምስራቅ ዩናይትድ ስቴትስ ክፍለ ግዛት የሚገኘው የትራይስቴት ሆራይዘን ሆስፒታል የስትሮክ ህክምና ፕሮግራም ኃላፊ ናቸው። አሉላ ከበደን ያነጋግራቸው እንደሚከተለው ወደ እናንተ ይደርሳል። ዶክተር ናውጋው መሐሪ በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ አሉላ። የዛሬው ሀኪሙን ይጠይቁ አንዳንዴ የህመሙን ምንነት ለመለየት አዳጋች የሆነ ህሙማኑንም ለብርቱ የስቃይ ስሜት የሚዳርግ የህመም አይነት ይመለከታል። በህክምናው አጠራር ኒውሮፓቲክ ፔን በመባል የሚታወቀውን የስቃይ ስሜት የሚፈጠር ህመም ነው የሚመለከተው። ለመሆኑ ኒውሮፓቲክ ፔን የሚባለው ይህ የህመም አይነት ምንድን ነው? በእርግጥም በሜዲሲን ሰዎች ወደ ሀኪም እንዲሄዱ ከሚያደርጋቸው አንዱ ምልክት ነው። ምንድን ነው የሚለው ስለሚያስጨንቅ ወደ ሀኪም ጋር ይሄዳል እና ኒውሮፓቲክ ፔን አንዳንዱን ቃል አማርኛ በትክክል መተርጎም ከባድ ነው። ከነርቭ ሲስተሙ ላይ የሚደርስ ጉዳት ከተወሰነ ከጉዳቱ በኋላ ተመልሶ ራሱን በራሱ ይጠግናል እና ሲጠገን ተመልሶ የኖርማል ፈንክሽን ሊሆን ይችላል። ልካሁን እስከ ሰርጀሪ በኋላ ከወር ከሁለት ወር ኖርማል ፈንክሽን እንደሚመጣው ል ሲያረግ በትክክል አላረገ ወደ ኒውሮፓቲክ ፔይን ጉዳት ይሄዳል። ዶክተር ናጋው እስኪ የዚህን ለየት ያለ የህመም ስቃይ ስሜት የሚፈጥር በሽታ ምንነት ለመለየት የሚያግዙ መንገዶች ገፋ አድርገን እንመልከት። ከሌሎች የስቃይ ስሜት ከሚቀሰቅሱ የበሽታ አይነቶች የሚለይባቸው ምልክቶች በውል ይታወቃሉ? ከሆኑስ ምንድን ናቸው? እንግዲህ ለዚህ ነው ክላስቲኬሽን የሚረዳል። እንደነዚህ አይነት ጥያቄዎችን ለመመለስ ነው። ኒውሮፓቲክ ነው ካል ምንድን ነው ኒውሮፓቲክ ምን ምን ምልክት አለው እና ብዙ ጊዜ እነዚህ ኮንስትሌሽን ኦፍ ሲምተም ምን ምልክት አለው አንድ ላይ ተደምረው ነው ወደ ዲያግኖሲስ የሚወስዱ። ስለዚህ አሁን ለምሳሌ ቲፒካል ምልክት በኒውሮፓቲካል መጠጠዝ ሊሆን ይችላል። ከጀር ባህላዊ ወደ እግር የሚዛመት አይነት ምልክት ከነርቭ ጉዳት የሚመጣ ነው። ወይም ደግሞ ናምነት በጣም ሴንሲቲቭ መሆነ። አሁን ሰውን ሰላም እንዲህ ተብሎ ስመጨበት ለአንዳንድ ሰዎች በጣም ሴንሲቲቭ ይሆን ይችላል። ካልሲ ማድረግ እዛ ሴንሲቲቭ ሆኖ ፓርቲ ላይ በሚሆንበት ጊዜ አሎዲኒያ ይባላል፣ ሞ ሃይፐርፓቲያም ይባላል። አንዳንድ እነዚህ ምልክት ናቸው። አሁን አንዳንድ ሰው እየበላ ታ እያወራ ድንገት እንደ ኤሌክትሪክ ሾክ አይነት በጣም ሀይለኛ ፔን። እነዚህ አሁን የጠቀሷቸው ቲፒካል ሲምተም ናቸው ለኔውሮፓቲክ ፔን። ዶክተር ናጋው ለመሆኑ ይህ የህመሙምነት ለመለየት ና ለሕክምና አዳጋች የሆነ የበሽታ አይነት መንስዎቹ በውል ይታወቁ ይሆን? አዎ፣ እንግዲህ ሕክምና የሚጀምረው ስቶሪ ቴሊንግ ነው። በሽተኛው በሚመጣበት ጊዜ ታሪኩን ነው ራፖርት የምናደርገው እና እሱ ሂስትሪ ፕሬዘንትነስ የሚባለው ወይም መጀመሪያ ሰ ሲመጣ ፔና ለኝ ብሎ ይመጣል። ፔና ለኝ ብሎ ከመጣ መጀመሪያ የሚያወረጥ ምን አይነት ፔን ነው፣ እንዴት ተጀመረ፣ መቼ ነው ብሎ ራፖርቱ ልክ እንደ ስቶሪ ቴሊንግ ስቶሪ ዲቨሎፕ ይሆናል ማለት ነው። እና እንግዲህ በዚያ ውስጥ ለምሳሌ በስቶሪ ውስጥ የነርቭ ጉዳት ከታር አክሲደንት በኋላ ሊሆን ይችላል፣ ወይም ስትሮክም ሊሆን ይችላል። ያ ሂስትሪውን በትክክል መውሰድ የዲያግኖሲሱን ሁለት ሶስተኛ ይሆናል ነው የሚባለው። ኢትዮጵያም እዚህም ሌላ ማለት የአስተሳሰቦች ቋሚ ናቸው። እና ቲንግሊንግ በርኒንግ ኤሌክትሪክ ሾክ አይነት እና ሂስትሪው ላይ ደግሞ ነርቭ ጉዳት ከነበረ እነዚህ ከሌላው ይለያል ማለት ነው። አንድን ነገር ላቦራቶሪ የበለጠ ኢምፖርተንት ናቸው። ልክ አሁን አንድ ሰው ማይግሬን ሄዴክ ያለው ላይት ሴንሲቲቭ ነኝ፣ ኖይ ሴንሲቲቭ ነኝ፣ ሙቭመንት ሴንሲቲቭ ነኝ፣ ናው ያለብኝ ማይግሬን ሄደክ ነው። በሲምተም ፓርኪንሰን ኑሮን አንድ ሰው መጥፎ ባላንስ አለኝ፣ ቀስ እያሉ ነው የሚሄደው። እንደዚህ አይነት ሲመጡ መጀመሪያ የሚመጣን ጀስ ላቦራቶሪ ሳይታ ምን ሳይታየን እነዚህ ምልክት አንድ ላይ በማድረግ ይሄ ምናልባት አርቲስት ሊሆን ይችላል፣ ግምት ይሰጣል ማለት ነው። እና እነዚህ ናቸው ኒውሮፓቲክ ፔንን ከሌላ ሊለይት የሚችሉት። ዶክተር ናጋው ይህ በመጠኑ ወሰብሰብ ያለ የስቃይ ስሜት የሚከስት በሽታ በመደበኛው የሕክምና አገልግሎት ይረዳል? ከሆነስ በየትኞቹ አማራጮች የተሻለ ውጤት ይገኝበታል? ጥሩ ጥያቄ ነው። እንዴት ነው? አንደኛ ነገሩን በትክክል አሁን ኒውሮፓቲክ ፔን ማለት ምን ማለት እንደሆነ ብዙ አይነት ፔኖች እንዳሉ ይሄ ከነርቭ ጋር የተያያዘ የነርቭ ጉዳት እና ዲስፈንክሽናል ዘ ነርቭ ሲስተም ነው እና ደግሞ ክሮኒክ ነው ብለን ካልን በኋላ ይህንን ሊያመጡ የሚችሉ የአሁን አንድ ሰው ዲያቢቲ ሲሆን እና ዲያቢቲስ ምክንያት የነርቭ ጉዳቶች ዲቨሎፕ ሊያደረግ ይችላል። ስለዚህ ያ ሰው ለምሳሌ ፔሪፌሪያ ኒውሮፓቲ የሚባለው ወይም ደግሞ የክራኒያል ነርቭ ጉዳት በነገራችን ላይ ዲያቢቲ አንዳንዴ ናይቭ የሚባል ሲኒ ነርቭ ሲስተም ኢንፌክሽን ቤዝን አይስቲን እነዚህ ኮምፕሊኬሽኖች አለው። ከእነዚህ ውስጥ ለምሳሌ አንዱ ነርቭ ነው። ስለዚህ ዲያቤቲክ ያለው ሰው ኒውሮፓቲክ ዲቨሎፕ አድርጎ የሚመጣ ማለት መጠጸብ ሊሆን ይችላል። ከጀርባ ባህላዊ ወደ ግሪ የሚዛምት አይነት ምልክት ከነርቭ ጉዳት የሚመጣ ወይም ደግሞ ናምነስ መደንዝ ይዞ ቢመጣ ከሶ ዝጋ እያያዙ ነው። ስለዚህ አንዱ ማኔጅሜንት ምንድን ነው? ይሄ ዲያቤቲስ በደንብ ኮንትሮል ነው አሉ ወይ ሂሞግሎቢን ኤቫንሲን ሹገር እንዴት ነው ምናምን ነው የሚለው ይሄ ነገር አይን ጋ ሄዳሉ የሌላም ጋ ሄዳሉ የሚለው ግንዛቤ ተወስዶ ለሱ ለማስታገሻ ለአምነስቲ እንግዲን ከተባለ መድኃኒቶች አሉ። ምሳሌ ሮንቲን። እነዚህ ደግሞ ከህክምና ጋር በሚሄድበት ጊዜ እንደ የዋና ፔን ማኔጅሜንቱ አፕሮቹ ለምሳሌ አውቶቡስ የሚነዳ ከሆነ እና ፔኑ በጣም ካስቸገረው መድኃኒት ተሰጥቶ ግን ስራውን መሳት ኮንፈርትም ደግሞ የተወሰነ እንዲኖረው የእንቅልፍ ችግር ካለበት፣ ዲፕሬሽን ካለ ፔኑን ሊያብስበት ስለሚችሉ እነዚህ መድኃኒቶች አፕሮች በሚደረግበት ጊዜ ያንን አዴስ የሚደረግበት ሽንግል ከሆነ የተለያዩ መድኃኒቶች ሊሞከሩ ይችላሉ። አንዳንድ መድኃኒቶች ቴግሬቶ፣ ኒውሮንቲን ከኤቨን ስቴሮይድ እና የነርቪ ጉዳት አለ ሳው ማሰል የፊዚካል ቴራፒ ኬዝ ባይኬዝ ነው ማለት ነው። መንስኤ የሆነው የተገኙት ሌሎች በሽታዎች ከሆኑ እነኛም በሽታዎች ማከሙ ሌላው መንገድ ነው። ሌላው መንገድ ነው። ክሮኒክ ፔን በሚሆንበት ጊዜ ጎሉ ፔኑን አንድ ፐርሰንት ኮንትሮል ማድረግ አለ መድኃኒት ተሰጥቶ ግን ስራውን መሳት ኮንፈርትም ደግሞ የተወሰነ እንዲኖረው የእንቅልፍ ችግር ካለበት ማስተካከል፣ ዲፕሬሽን ካለ ትሪት ማድረግ እና ያ ሰው መሳት የሚፈልጋቸውን እንዲሰራ የሚያስችለው ህክምና ማሞከ ይቻላል ኢንክሉዲንግ ፊዚካል ቴራፒ ማለት ምናልባትም ከዚሁ የሚዛመድ አንዳንድ ከተለመደው ውጪ መንስኤ የሚኖራቸው ለሕክምናም በቀጥታ ሙሉ በሙሉ ማከምና ማጥፋት የሚያስቸግሩ የህመም አይነቶች ላይ እንደሚደረገው የአኗኗር ዘይቤን መለወጥ ከመደበኛው የሕክምና ዘዴዎች ውጭ መጠቀም በዚህ የህመም ሁኔታም ትርጉም ያለው ለውጥ ያመጣል። ለዚህ ከፍተኛ የስቃይ ስሜት ለሚዳርግ የበሽታ አይነት ትክክል ነው። ትክክል ነው። በቀጥታ ኒውሮፓቲ ፔንን ማከም ይቻላል። አዎ፣ ግን ጎላችን ሀንድረድ ፐርሰንት ኮንትሮል ማድረግ አይደለም። ጎሉ ቅድም እንዳለው ፋንክሽን ኮንፋት፣ ስሊፕን፣ ዲፕሬሽን ካ እነ ታዲያ እነዚህ እንዲትማች የሚደረጉት በመድኃኒት ለምሳሌ ዲፕሬሽን ከሆነ አንታይ ዲፕሬሽን መድኃኒት ወይ ደግሞ ነርቭ ብሎክ ኢንጀክሽን፣ ፊዚካል ቴራፒ፣ ከዚያ በኋላ ላይፍ ስታይል ለምሳሌ ሄልዚ ዳይት፣ ኤክሰርሳይዝ ሁልጊዜ ለምሳሌ አንድ ሰው በደንብ እንኳን ተኝቶ ካደረ ጠዋት ሲነሳ በደንብ ሳይተኛ ፔኑ ጠዋት ከጀመረ ቪሽየስ ሳይክል ነው። ስለዚህ ሄልዲዳይት ኤክሰርሳይዝ ማለት ሰውየውን እግሩን ብቻ አይደለም፣ ወይም ደግሞ በሽታው እጅ ላይ ብትሆንም ግን ይሄ ላይፍ ስታይል ሄልዲዳይት የሚለው ሆሊስቲክ አፕሮች ያመጣልናል። የተሟላ ጤንነት እንዲኖረው የሚያደርጉ በሽታውን ብቻ ሳይሆን ሰውየውን ማከም ድረስ ይሄዳል። ታንኪዩ። ዶክተር እናውጋው መሀሪ፣ ከፍተኛ የነርቭ ሕክምና ባለሙያ ይህን ያልተለመደ ወይም በስፋት የማይታወቅ ነገር ግን ለመረዳትም ሆነ ለሕክምና አዳጋች የሆነ ለበረታ የስቃይ ስሜት የሚዳርግ በሽታ ምንነትና ሕክምና አስመልክቶ ለሰጡን ሙያዊ ማብራሪያ አመሰግናለሁ። ሙያውን በሚመለከት ሌላ መሰል ፕሮግራም መልሰን እንደምናገኘውም ተስፋ አድርጋለሁ። ለአሁኑ ጊዜ ይስጥልኝ። አድማጮቻችን ቀደም ሲል ወደ እናንተ ደርሰው የሐኪሞችን ጠይቁ የነርቭ ስርዓት መምን በተመለከተ የህክምና ባለሙያ የሰጡት ማብራሪያ ነበር። አሉላና እንግዳውን አመሰግናለሁኝ። አሁን ደግሞ ሌላው ሳምንታዊ ቅንብራችሁ ወደ ሆነው የአፍሪካ ነክ ርዕሶች አመራለሁኝ። ዛሬው የአፍሪካ ነክ ርዕሶች በአካባቢ ደህንነት ጉዳይ በሚዘግቡ ጋዜጠኞች ላይ የሚደርሰውን ጥቃት የተመለከተ ነው። የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የጋዜጠኞች ደህንነት ተሟጋቾች እንዳሉት በአካባቢ ደህንነት ጉዳዮች ላይ በሚዘግቡ ጋዜጠኞች ላይ የሚደርሰው ጥቃት እየጨመረ መጥቷል። ሮቢን ጌንስ ለአሜሪካ ድምፅ ባጠናቀረችው ዘገባ አፍሪካ ውስጥ ህገወጥ የወርቅ ማድን ቁፋሮች በተፈጥሮ አካባቢ ላይ ስለሚያስከትሉ ጉዳት የሚዘግቡ ጋዜጠኞች ለጥቃት የሚጋለጹ መሆኑን አውስታለች። ለአፍሪካ ነክ ርዕሶች ፕሮግራም ቆንጅታዬ እንደሚከተለው ጆይ ኒውስ የተባለው የጋና የዜና አውታር በሀገሪቱ ደኖችን እያወደመ ያለውን ህገወጥ የወርቅ ማዕድን ቁፋሮ እንቅስቃሴ በሚመለከት ዘገባዎችን ያቀርባል። ከጭፍጨፋ ወደ ተረፈው የደኑ አካባቢ በሚወስደው መንገድ ላይ አለፍ አለፍ እያለ ሰው የሌለባቸው የማዕድን ፍለጋ ጉድጓዶችና የቆፋሪዎች መጠለያዎች ይታያሉ። ጋዜጠኛ የራስ ተሳሳሪ ዶንኮር የምርመራ ዘገባውን ለማጠናቀር ወደ አካባቢው እንደተጓዘ የታጠቁ ወንዶች እሱንና አብረውት የነበሩትን ረዳቶቹንና ባልደረቦቹን ደርሰውባቸው ምን እንዳደረጉ ይናገራል። ከካሜራ ባለሙያዎቼ ላይ ካሜራውን ለመንጠቅ መተናነቅ ጀመሩ። በዚያ መካከል ሰበሩት። የተቀረጸውን በሙሉ አሰረዟቸው። የመኪናችንን መስታወት ሰባበሩት። አሽከርካሪያችንን ደጋግመው ፊቱ ላይ መቱት። በጣም ይዘገንናል። የጋና እንደ አውሮፓውያን አቆጣጠር የ2ሺ22 ዓመተ ምህረት የአመቱ ጋዜጠኛ ተብሎ የተከበረው አሳሬ ዶንኮር ህገወጥ የወርቅ ማዕድን ቁፋሮ በተፈጥሮ አካባቢ ላይ የሚያስከትለውን ጉዳት በሚመ ጆይ ኒውስ የተባለው የጋና የዜና አውታር በሀገሪቱ ደኖችን እያወደመ ያለውን ህገወጥ የወርቅ ማዕድን ቁፋሮ እንቅስቃሴ በሚመለከት ዘገባዎችን ያቀርባል። ከጭፍጨፋ ወደ ተረፈው የደኑ አካባቢ በሚወስደው መንገድ ላይ አለፍ አለፍ እያለ ሰው የሌለባቸው የማዕድን ፍለጋ ጉድጓዶችና የቆፋሪዎች መጠለያዎች ይታያሉ። ጋዜጠኛ የራስ ተሳሳሪ ዶንኮር የምርመራ ዘገባውን ለማጠናቀር ወደ አካባቢው እንደተጓዘ የታጠቁ ወንዶች እሱንና አብረውት የነበሩትን ረዳቶቹንና ባልደረቦቹን ደርሰውባቸው ምን እንዳደረጉ ይናገራል። ከካሜራ ባለሙያዎቼ ላይ ካሜራውን ለመንጠቅ መተናነቅ ጀመሩ። በዚያ መካከል ሰበሩት። የተቀረጸውን በሙሉ አሰረዟቸው። የመኪናችንን መስታወት ሰባበሩት። አሽከርካሪያችንን ደጋግመው ፊቱ ላይ መቱት። በጣም ይዘግንናል። የጋና እንደ አውሮፓውያን አቆጣጠር የ2022 ዓ.ም የዓመቱ ጋዜጠኛ ተብሎ የተከበረው አሳሬ ዶንኮር ህገወጥ የወርቅ ማዕድን ቁፋሮ በተፈጥሮ አካባቢ ላይ የሚያስከትለውን ጉዳት በሚመለከት የሚያተኩሩ ዘገባዎችን በማጠናቀር ይታወቃል። አሳሬ በዘገባዎቹ ህገወጥ የማዕድን ቁፋሮ በሽታዎች እንዲስፋፉ፣ ደኖች እንዲጨፈጨፉና ወንዞችና ምንጮች እንዲበከሉ በማድረግ የሚያደርሰውን ጉዳት ያጋልጣል። ዓለም አቀፉ የጋዜጠኞች ፌዴሬሽንም በመላው አፍሪካ በዱር አራዊት አደን በህገወጥ የማዕድን ቁፋሮ እና ህገወጥ የደን ጭፍጨፋ ዙሪያ መዘገብ አደገኛ መሆኑን አመልክቷል። በህጋዊ ፈቃድ የሚካሄድ የማዕድን ቁፋሮንም ቢሆን ተከታትለው የሚዘግቡ ጋዜጠኞች ጭምር ችግር እንደሚደርስባቸው የጋዜጠኞች ፌዴሬሽኑ አክሎ አስታውቋል። ሉዊስ ቶማሲ የፌዴሬሽኑ ተጠሪ ናቸው። የትላልቆቹን ኩባንያዎች ስራ በሚመለከት የሚዘግቡ ጋዜጠኞች ከባድ የጥቃት ዛቻ ይደርስባቸዋል። መዛት ብቻ ሳይሆን በተለይም በተፈጥሮ አካባቢ ላይ ከማዕድን ቁፋሮ ጋር ተያይዞ ስለሚደርሰው ጉዳት እንዳይዘግቡ ይከለከላሉ። ይህ ደግሞ በሁሉም ውድ የሆኑ የበዝባዦች አይን የሚያርፍባቸው ማዕድን ባላቸው በሁሉም የአፍሪካ ሀገሮች የሚደርስ መሆኑን ነው ሉዊስ ቶማሲ አክለው የተናገሩት። የሚደርሳቸው ዛቻ በጣም ከባድ ከመሆኑ የተነሳ የዘገባ እቅዳቸውን ወይም ጀምረውም ከሆነ ለመተው ይገደዳሉ። የተባበሩት መንግስታት የትምህርት፣ የባህልና የሳይንስ ድርጅት ዩኔስኮ ባለፈው ግንቦት ወር ያወጣው ሪፖርት እንደ አውሮፓውያን የዘመን አቆጣጠር ከ2009 እስከ 2023 ዓ ም በነበሩት ዓመታት በዓለም ዙሪያ 746 ጋዜጠኞችና የሚዲያ ተቋማት ላይ ጥቃት እንደደረሰ አስታውቋል። የተፈጥሮ አካባቢ ጉዳዮችን በሚመለከት ባቀረቡት ዘገባ ምክንያት 46 ጋዜጠኞች እንደተገደሉ ነው ድርጅቱ ያስታወቀው። ግለርሜ ካኔላ በዩኔስኮ የጋዜጠኞች የመናገር ነፃነትና ደህንነት ጉዳይ ኃላፊ ናቸው። ይህ የሚያሳየው ዓለም አቀፋዊ ችግር መሆኑን ነው ሙስናን ወይም ማናቸውንም ከተፈጥሮ አካባቢ ደህንነት ጋር የተያያዙ ችግሮችን ለማጋለጥ የሚሞክሩ ጋዜጠኞች በየቦታው ጥቃት ይደርስባቸዋል በተፈጥሮ አካባቢ ላይ ስለሚደርሱ ጉዳቶች በሚዘግቡ ጋዜጠኞች ላይ የሚደርሰው ጥቃት በከፍተኛ አሃዝ እየጨመረ መሆኑን ዩኔስኮ ጨምሮ አስታውቋል በተለይ ባለፉት አምስት ዓመታት ከሌላው ጊዜ ይበልጥ በተደጋጋሚ ጥቃት ደርሷል። ይህ የሚያሳየን ጥቃቱና የመብት ጥሰቱ እየተባባሰ መሄዱን ነው። በይበልጥ ለጥቃት ተጋላጭ የሚሆኑት ሀገር ውስጥ ሆነው የሚዘግቡት ጋዜጠኞች መሆናቸው ነው የተገለጸው። ጋናዊው ጋዜጠኛ አሳሪ ዶንኮር ሲያስረዳ፣ ካለማቋረጥ አደጋ ላይ ነኝ። ለዘገባ ስንቀሳቀስ ለጥቃት እጋለጣለሁ። ከታጠቁ ሰዎችና እውነቱ እንዳይወጣ ከሚፈልጉ ሰዎች ለሚሰነዘር ጥቃት እንደተጋለጥኩኝ ነኝ። ይሄ በሄድኩበት ሁሉ የሚያጋጥመኝ ጉዳይ ነው። የእኔ ትጥቅ ካሜራዬ፣ ድሮኖችና አብረውኝ ያሉት ባልደረቦቼ ብቻ ናቸው ያለው ኤራስተስ አሳሪ ዶንኮር፣ ሆኖም የሚደርስብኝ ጥቃት በተፈጥሮ አካባቢ ላይ የሚደርሰውን ጉዳት በሚመለከት ከመዘገብ አያስቆመኝም ብሏል። ሳምንታዊ ስፖርት ዝግጅቶች ደግሞ ሀብታሙ ስዩም እንደሚከተሉ አዘጋጅቶታል። የዛሬ ስፖርት መሰናዶ የሚጀምረው በሳምንቱ መገባደጃ የተካሄደውን የፓሪስ ዳይመንድ ሊግ አትሌቲክስ ውድድሮች በሚመለከቱ ዜናዎች ነው። በዚህ ውድድር ላይ ባለድል ከሆኑት መካከል ኢትዮጵያዊው አብርሃም ስሜ ይገኝበታል። አብርሃም በተወዳደረበት የ3000 ሜትር መሰናክል ሩጫ ውድድር አሸናፊ ሆኗል። ውድድሩን ያጠናቀቀበት 8 ደቂቃ ከ2 ሰከንድ ከ36 ማይክሮሴኮንድ የአትሌቱ የግል ምርጥ ሰዓት ነው ተመዝግበዋል። የ22 ዓመቱ አብርሃም ተከትሎት ከገባው ኬንያዊው አትሌት አሞስ ሰሬም ጋር ከፍተኛ ፉክክር ያደረገ ሲሆን ተጋጣሚውን ለመለየት የተጨማሪ ምስል ማስረጃዎችን ማየት አስፈልገዋል። በዓለም አትሌቲክስ ቻምፒዮንሺፕ የነሐስ ሜዳሊያ አሸናፊ የሆነው ሌላኛው ኬንያዊ አብርሃም ኪቢዮት በዚህ ውድድር ላይ የሦስተኛ ደረጃን ይዘዋል። በሌላ ውድድር ኬንያዊት አትሌት ፌዝ ኪፕዮጎን በራሷ የተያዘውን የ1500 ሜትር መሰናክል ሩጫ ውድድር ክብረ ወሰን በማሻሻል የፓሪስ ዳይመንድ ሊግ ውድድር ሌላኛ ባለድል ሆናለች። በትናንትናው ዕለት የተካሄደውን ውድድር በ3 ደቂቃ 49 ሰከንድ 04 ማይክሮሰከንድ በማጠናቀቅ ነው ፌዝ ባለፈው ዓመት ጣሊያን ላይ ያስመዘገበችውን ክብረ ወሰን በአምስት ማይክሮሰከንዶች ያሻሻለችው። በፓሪሱ ዳይመንድ ሊግ ታሪክ የቀየረ ውጤትም ተመዝግበዋል። የድሉ ባለቤት ዩክሬናዊቷ የከፍተኛ ዝላይ ተወዳዳሪ ያሮስላቫ ማቺክ ናት። ያሮስላቫ 2 ሜትር ከ10 ሴንቲሜትር በመዝለል ለ37 ዓመት ሳይደፈር የቆየውን ክብረ ውሰን አፈፍ አድርገዋለች። ይህ የቀድሞ ክብረ ውስን በ1 ሴንቲሜትር ያጠረ ነበረ። በአውሮፓውያኑ 1987 ጣሊያን ላይ የቀደመውን ክብረ ውሰን ያስመዘግበችው የብሉጋሪያ ተወላጅ ስቴፊካ ኮስታዲኒቫ ናት። የ22ት ዓመቷ የያሮስላቫ ማሃቺክ ከጥቂት ቀናት በኋላ በሚጀምረው የፓሪስ ኦሎምፒክ በጦርነት ጉዳት ለደረሰባት አገሯ ዩክሬን ሜዳሊያ ታስገኛለች የሚል ተስፋ ይለዋል። አሁን ደግሞ የፓሪስ ኦሎምፒክን ወደሚመለከት ሌላ ዜና እንሻገር። ዓለም አቀፉ የኦሎምፒክ ኮሚቴ የኔዘርላንድስ የአሸዋ ላይ መረብ ኳስ ቡድን በአስገድዶ መድፈር የተቀጣ ተጫዋችን በፓሪሱ ኦሎምፒክ ቡድን ባካተተበት ውሳኔ ላይ እጁ እንደሌለበት አስታውቋል። ስቴቨን ቫን ዲ ቬልዴ የተሰኘው ተጫዋች በአውሮፓውያኑ 2016 በእንግሊዝ የ12 ዓመት ሴት ልጅን ከሁለት ዓመታት አስቀድሞ በመድፈሩ የ4 ዓመት እስር ተፈርዶበታል። በወቅቱ የ19 ዓመት ወጣት ነበረ። የቅጣት ዘመኑን የተወሰኑ ዓመታት በእንግሊዝ ካሳለፈ በኋላ ወደ ሆላንድ በመዘዋወር በሀገሪቱ ሕግ መሠረት የቅጣት ማስተካከያ ተደርጎለታል። ቫን ቫንደቬልት በአሸዋ ላይ መረብ ኳስ ስፖርት ዳግም በ2017 የአውሮፓውያኑ ዘመን መሳተፍ የጀመረ ሲሆን ከፓሪስ ኦሎምፒክ ተሰላፊዎች መካከል ተካተዋል። ዓለም አቀፉ የኦሎምፒክ ኮሚቴ የቡድን አባላትን በሜዳ ላይ ብቃታቸው እየመዘነ መምረጥ የብሔራዊ ኦሎምፒክ ኮሚቴው ኃላፊነት መሆኑን አስታውቋል። ቫንደቬልት ሆነ የሆላንድ የአሸዋ ላይ መረብ ኳስ የኦሎምፒክ ቡድን በጉዳዩ ላይ አስተያየት አልሰጡም። ምንም እንኳን ዓለም አቀፉ የኦሎምፒክ ኮሚቴ ከብሔራዊ ኦሎምፒክ ኮሚቴዎች ግብዣ በኋላ ለግለሰቦች ግብዣ መላክ ቢችልም በኦሎምፒክ የሚወዳደሩ ስፖርተኞች ምርጫ በእያንዳንዱ ብሔራዊ ኦሎምፒክ ኮሚቴ የወደቀ ኃላፊነት ነው። ዓለም አቀፉ የኦሎምፒክ ኮሚቴ ግብዣዎችን ያለመላክ ወይንም የመሠረት ስልጣን አለው። አንዳንድ አትሌቶችና የመብት ቡድኖች የቫንደቬልትን ተሳትፎ ተቃውመዋል። ዘገባው የሮይተርስ ነው። አድማጮቻችን የምሽቱ ዝግጅቶቻችን እነዚህ ነበሩ። አብራችሁ ስለነበራችሁ በጣም እናመሰግናለን። እያስተናገድኳችሁ አብራችሁ አመሽት አስማማኝ ነው ነበርኩኝ። የስቱዲዮ ቅንብሩን የመራልን ኤልያስ አስማረ ነበር። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። መልካም ምሽትንላችሁ።